በቅርቡ በትግራይ በፖለቲካ ፓርቲነት መንቀሳቀስ መጀመሩ የገለጸው ሳልሳይ ወያነ ትግራይ ለመጀመሪያ ጊዜ ዛሬ በሰጠው ጋዜጣዊ መግለጫ በፖለቲካው፣ ኢኮኖሚው፣ እንዲሁም ማህበራዊ ዘርፎች ያሉትን አማራጭ ሀሳቦች አንጸባርቋል። ብሔርተኛ ና ሶሻል ዲሞክራት ኃይል መሆኑ የገለጸው ሳልሳይ ወያነ ትግራይ ትግራይን ማዕከል ያደረገ የፖለቲካ እንቅስቃሴ ለማድረግ ወደ ትግሉ መግባቱ ገልጸዋል። መግለጫው ከሰጡት የፓርቲው መስራች አባላት መካከል አንዱ የሆኑት አቶ አብለለውን ገብረ መድህን አዲሱ ፓርቲያቸው በአሁኑ ወቅት በኢትዮጵያ ያለው ፌዴራላዊ ና ህገ መንግስታዊ ስርዓት እንደሚቀበል እንዲሁም ብሔራዊ ፓርቲ መሆኑ ይገልጸዋል። ሳልሳይ ወያነ ትግራይ በዋናነት ሰላማዊ ዴሞክራሲያዊ ትግል የሚያደርግ ፓርቲ ነው። በዋናነት የትግራይ ጥቅም፣ የትግራይ ክብርና የትግራይ ፍላጎቶች መሰረት አድርጎ የሚታገል ፓርቲ ነው። በፌዴራላዊት ኢትዮጵያና በህገ መንግስታዊት ኢትዮጵያ እናምናለን። ህገ መንግስቱና ፌዴራላዊ ስርአቱ የትግራይን ጥቅም ለማስጠበቅ የሚያስችሉ አንቀጾችም አሉት። እነዛ በሰላማዊ ፖለቲካዊ ትግል ለትግራይ ጥቅም በሚመች መልክ እንዲታዩ የማድረግ ትግል እናደርጋለን ነው እያልን ያለ ነው። ሌላው የፓርቲው መስራች አባል አቶ ሀያሉ ገድፋይ በበኩላቸው የሳልሳይ የወያነ ትግራይ ኢኮኖሚያዊ እቅዶች ያብራራሉ። ሳልሳ ወያነ ብሄርተኛ ፓርቲ ነው ብለናል። ይህንን ብሄርተኝነት በሶሻል ዲሞክራሲ ለማሰር ነው የፈለግ ነው። ሶሻል ዲሞክራሲ ሁሉንም መደቦች ሁሉም ማህበረሰብ እንዲሳተፍ የሚያደርግ የኢኮኖሚ ሀሳብ ነው። ስለዚህ ከዚህ ከብሔርተኝነታችን ጋር አብሮ የሚሄድ የሚሰምር ስለሆነ ሶሻል ዲሞክራሲ እንደ ሀሳብ መርጠነዋል። ከዚህ በተጨማሪ ሰልሳዊ ያነ ትግራይ በኢኮኖሚ ራሷን የቻለች የጠናከረች፣ የተለያዩ ፕሮዳክቶች እንድታፈራ እንድትሆን ነው ዋናው ሀሳቡ። በተለያዩ ሴክተሮች ትኩረት እናደርጋለን። አሁን በኢትዮጵያ ይሁን በትግራይ ያለው የኢኮኖሚ ፖሊሲ እርሻ መሰረት ያደረገ ነው። ይሄ በመሰረታዊነት እንቀይረዋለን። ፓርቲው በአሁኑ ወቅት በብሔራዊ ምርጫ ቦርድ ለመመዝገብ በሂደት ላይ መሆኑ የገለጸ ሲሆን በቀጣይም ሕጋዊ እንቅስቃሴው አጠናክሮ እንደሚቀጥል በመግለጫው አብራርተዋል። ከዚህ በተጨማሪ በውስጥ ፓርቲ ጉዳዮችም እየተደረጉ ያሉ እንቅስቃሴዎች ገልጿል። ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ና ባህላዊ ፕሮግራሞች አዘጋጅተናል። አነስተኛ ልንላቸው እንችላለን፣ በተለይ እንደ መስራቾች። በሂደት ግን ሕጋዊና ስርዓት ባለው አካሄድ መሰረት ጠቅላላ ጉባኤ ወይም መስራች ጉባኤ አዘጋጅተን ሰነዱን አርቅቀን አጽድቀን ለህዝብ በደንብ ይፋ እናደርጋለን። ከሳልሳይ ወያነ ትግራይ በተጨማሪ ባሳለፍነው ሳምንት ብሔራዊ ባይቶ አባይ ትግራይ የሚል ስያሜ የያዘ የፖለቲካ ፓርቲ ወደ ትግሉ መቀላቀሉ ማሳወቁ ይታወሳል። ለዲደብሊው ዘገባ ሚሊዮን ስላሴ መቀለ